የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ስልጣን ከተረከቡ የመጀመሪያ የውጭ ጉዟቸውን ወደ ጅቡቲ አድርገዋል። እስክንድር ፍሬው ከአዲስ አበባ አጭር ዘገባ አለው። አሁን በዚህ ደቂቃ ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲ ፕሬዝዳንት ስማኤል ኦማር ጊሌ ለክብራቸው ባዘጋጁት የራት ግብዣ ላይ ናቸው። ጠቅላይ ሚኒስትሩ ጅቡቲ እንደደረሱም በእኚሁ የአገሪቱ ፕሬዝዳንት አቀባበል ተደርጎላቸዋል። እናም ጅቡቲ የአዲሱ የኢትዮጵያ ጠቅላይ ሚኒስትር የውጭ ጉብኝት መጀመሪያ ሆናለች። ለዚህ ምክንያቱ ከጅቡቲ ጋር ያለው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ትስስር መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ተናግረዋል። ማህበራዊ ያሉትን ምክንያት እንደሚከተለው ነው ያብራሩት። ጅቡቲ የረዥም ጊዜ ታሪካዊ ትስስር መኖር ብቻ ሳይሆን የጋራ ህዝቦች አሉ አሏቸው። ድንበር የተሻገረ ህዝብ አላቸው። ኢትዮጵያ ውስጥ አፋር አለ፣ ጅቡቲ ውስጥ አፋር አለ። ኢትዮጵያ ውስጥ ኢሳ አለ፣ ጅቡቲ ውስጥ ኢሳ አለ። በአንዳንድ ሁኔታ እንዲሁም የኢሳ መሪዎች ኢትዮጵያ ውስጥ ምንዲኖር ድሬዳዋ ነው ያለው። እንደዚህ አይነት ጠንካራ መስተጋብር ያለው የህዝብ ለህዝብ ትስስር አለ። በአፋርም በኩል ተመሳሳይ የሆነ ግንኙነት ነው ያለው፣ የአንድ ቤተሰብ ግንኙነት መሪዎቻቸው ለኢትዮጵያ በጣም ቅርብ ናቸው። ፕሬዚደንት እስማኤል ኦማር ጌሌ አማርኛ ቀላጥፈው የሚናገሩ ኦሮምኛ በደንብ አድርገው የሚናገሩ ከመሪዎቻችን ጋር እንደ ሁለት የተለያየ አገር መሪዎች ሆኑ እንጂ እንደ አንድ ቤተሰብ የሚያወሩ ናቸው። በይፋ ግን የሁለቱ የተናጠለ ውይይት በነገ ሁለት ይካሄዳል ተብሎ ይጠበቃል። ዛሬ ገና አልተወያዩም። ተገናኝተው ተቀብለዋቸዋል ሏቸው የተወሰነ ጊዜ ሀሳብ ተለዋውጠዋል። ሀሳብ የተለዋወጡት በአማርኛ ነው፣ በኦሮምኛ ነው፣ ወይስ የተለመደው ፕሮቶኮል ተጠብቆ ነው? አቶ መለስ፣ የሁሉም ቅልቅል ነው። ቀደም ሲል ለመግለጽ እንደሞከርኩት የአንድ ቤተሰብ ያህል ግንኙነት ያለ ንቦት ናቸው። የጅቡቲው ፕሬዝደንት አማርኛም ይችላሉ ኦሮምኛም ይናገራሉና ለፕሮቶኮል ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት ከጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ ጋር የሁለትዮሽ ውይይት እንደሚኖራቸው በኋላም ለአገሪቱ ፓርላማ ንግግር እንደሚያደርጉም ቃል አቀባዩ ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።